ብዙ ሰው እየገባ ነው ያለው። አሁን ከተማዋ የተለያዩ የኦሮሚያ ባንዴራ ጥለት ያላቸው ባህላዊ ልብሶች እንዲሁም የክልሉ ባንዴራ የያዘ ባህላዊ ልብስ የለበሱ ወንዶችም ሴቶችም በከተማዋ ሲንቀሳቀሱ ይታያል። ከትላንቱ የተሻለ በዓል ድባብ ይታያል። መዝናኛ ቤቶችም መስተንግዶ እያካሄዱ ተመልክቻለሁ። ቀጤማ ተጎዝጉዞ የተለያዩ ባህላዊ የኦሮምኛ ዘፈኖች እየተዘፈኑ ሰውም በሰላማዊ መንገድ ቁጭ ብሎ እየተዝናና፣ እንግዲህ እንደዚህ አይነት እንቅስቃሴዎች አሉ። ብዙ ሰው እየገባ ነው፣ እንደተጠበቀው አይደለም። አሁንም ያው ስጋቱ ስላለ ከአምና ጋር ሲነጻጸር የተጠበቀው ያህል አይደለም። በአጠቃላይ በከተማዋ በርከት ያሉ የክልሉ የፈጥኖ ወይም ልዩ ኃይል የሚባሉ በአብዛኛዎቹ ባዶ እጃቸው ሆነው አልፎ አልፎ አስለቃሽ ጋዝ የሚተኩሱበት መሳሪያና ፍላሽን ከስጥቅ ጋር የታጠቁ አልፎ አልፎ ናቸው። እነዚህ ስጥቅ ያላቸው እንጂ በአብዛኛው ባዶ እጃቸውን ነው። ዱላም አልያዙም። ጠበቅ ያለ የጸጥታ ጥበቃ በከተማ ዋና ዋና መንገዶች በተለይም ደግሞ ወደ ሆራ አርሰዲ የሚወስደው ዋና መንገድ በጣም በርከት ያሉ ፖሊሶች ጠንከር ያለ ጥበቃ እያደረጉ ይገኛሉ። ከዓመት በፊት በኢሬቻ በዓል አከባበር ላይ ተቃውሞ ተቀስቅሶ በርካታ ሰዎች መሞታቸው ይታወሳል። እንዲያው በቢሾፍቱ ነዋሪዎች ዘንድ፣ ይህን በዓል በሚያከብሩ እንግዶች ዘንድ ያለው ስሜት ምን ይመስላል? ተመሳሳይ ተቃውሞ ሊፈጠር ይችል ይሆን? እንግዲህ ከተማዋ በስጋትና በተስፋ መካከል ነው ያለችው። የተለያዩ ሰዎችን እያነጋገርኩ ነበረ። ድጋፍ አለ። ጥቁር ልብስ ለብሳቸው ተቃውሞ ይደረጋል የሚል መልእክት የተላለፈ ነገር ነበረ እና በየቤቱ ጥቁር ልብስ፣ ቲሸርቶች ምናምን ተበትኗል። ስለዚህ ይሄ ተለብሶ ከተወጣ ምናልባት ፖሊስ እርምጃ ከወሰደ ሌላ ግጭት ይመጣ ይሆን ወይ የሚል ስጋቶች አሉ። ተስፋው ደግሞ አምና በዚህ ሰዓት ወጣቶች ተሰብስበው ፖለቲካዊ ይዘት ያላቸው ዘፈኖች እየዘፈኑ በከተማዋ ሲንቀሳቀሱ ነበር። አሁን ግን ምንም አይነት እንደዛ አይነት ነገር አይታይም። ይሄ ደግሞ ተስፋ አለ በሰላም ተጀምሮ በሰላም ያልቃል የሚል ደግሞ ተስፋ አለ። ስለዚህ በተስፋና በስጋት መካከል ነው እንግዲህ ነገ እለት እየተጠበቀ ያለ የኦሮሚያ ክልላዊ መንግስት ባለፈው አመት በኢሬቻ በዓል ላይ ህይወታቸውን ላጡ ዜጎች የመታሰቢያ haul ta cu ሀውልቱ የት ነው ያለው? አካባቢው ላይ ምን አይነት እንቅስቃሴ አለ? ሬቻ በዓሉ ከሚከበርበት ሆራ በስተቀኝ በኩል ረዘም ያለ ተጉዘህ ነው ኩሪቱ ወደሚባለው አካባቢ ነው ያለው። ህዝቡ በተለይ ደግሞ ትንሽ አሻሚ የሆኑ ቃላት ነበሩ። ይሄ ድንገተኛ ሞት የሚል ድንገተኛ የሚል ከፍተኛ ተቃውሞ አጋጥሞት ነበረ እና የክልሉ መንግስት ይህኛውን አስተካክላለሁ ብሎ ነበረ። በዚህ መሰረት ተቀይሯል። ሄጄ አይቼዋለሁ። ድንገተኛ ሞት የሚለውን ነገር ቀርቶ አለፈው? ጊዜ ተጠቅቶ የአባአምና በእሬቻ በዓል ለሞቱት ውስጥ መታሰቢያ የሚል ነው የተጻፈው በኦሮምኛ እና በእንግሊዝኛ። ሌላ እዚህ ጋር የሚነሳ ነገር፣ ለምን እዛው እሬቻ የሚከበርበት ሆራ ላይ ለምን አይሆንም የሚል ግን የህዝቡ ጥያቄዎች እንዳሉ ለመጠቆም ወዳለሁ። በዘንድሮ የበዓል ዝግጅት ላይ አባ ገዳዎች መሳተፋቸው ተሰምቷል። ከክልሉ መንግስት፣ እንደዚሁም ደግሞ ከበዓሉ አዘጋጆች አባ ገዳዎቹን ጨምሮ ምን የተሰማ ነገር አለ? የበዓሉ ባለቤት በዘንድሮ ለየት የሚያደርገው ህዝቡ እንዲሆን ነው የተደረገው። ወጣቱ አባ ገዳዎች አባ ገዳዎች ህብረት አለ የአባ ገዳዎች ህብረት እና ያው ይህንን የሚያስተናብሩ ሶስት መቶ ወጣቶች ስልጠና አስፈላጊ ስልጠና ተሰጣቸው። እነሱ ነው በዓሉን የሚመሩት የሚል እንቅስቃሴ አለ። ስለዚህ በዋናነት የበዓሉ ባለቤቶች የሆኑት የአባገዳዎች ህብረትና ይህንን የሚያስተባብሩ ሶስት መቶ ስልጠና የተሰጣቸው ወጣቶች መሆናቸውን ነው የተነገረው። ምንም አይነት ሰንደቅ ዓላማ አይውለበለብም ተብሏል። እንደው የተመለከትከው ሰንደቅ ዓላማ አለ? በዚህ በኩል ምንም አይነት ሰንደቅ ዓላማ የለም። እንግዲህ ከተማዋ ከጫፍ እስከ ጫፍ እየዞርኳት ነው በምውለው የተንቀሳቀስኩ የተለያዩ ቦታዎች እየታዘብኩ ነው ያለሁት እና የተሰቀለ ምንም አይነት ሰንደቅ ዓላማ የለም የክልሉም ሆነ የፌዴራል